ከስራ ውጪ ሆኖ የቆየው የኤርትራው አሰብ ወደብ የተባበሩት የአረብ ኤሚሬቶች የጦር መርከቦች እንደታዩበት የስለላ ምንጮች ሲገልጹ ቆይተዋል። በዓለም ዙሪያ የሚከሰቱ ቀውሶችን የሚከታተለው ቡድን ኢንተርናሽናል ክራይስስ ግሩፕ ነው ስሙ። የአፍሪካ ቀንድ ባለሙያ ሴርዲክ ባርነስ ኤርትራ አሰብ ወደብን በአምስት ሚሊዮን ዶላር ለተባበሩት የአረብ ኤሚሬቶች አከራይታለች ተብሎ እንደሚታመን ገልጸዋል። የተባበሩት አረብ ኤሚሬቶች መንግስት አሰብ ወደብን ከተከራየ ለየመን የተሻለ ቅርበት ይኖረዋል። ኤርትራ ደግሞ ያጠረባትን ገንዘብ አምስት ሚሊዮን አልኩ ይቅርታ አምስት መቶ ሚሊዮን ዶላር ታገኛለች፣ ይላል ባልደረባችን። ዴቪድ አርኖልድ ያጠናቀረው ዘገባ አዳነች ፍሳየት ታቀርበዋለች። የኤርትራ መንግሥት ድምፁን አጥፍቶ የአሰብ ወደብን በአምስት መቶ ሚሊዮን ዶላር ሳይሆን አይቀርም ተብሎ በሚታመን ገንዘብ እንዳከራየ ሰድሪክ ባርነስ ገልጸዋል። የተባበረው የአረብ ኤምሬቶች የአሰብ ወደብን የባህር ኃይል ሰፈር ለማድረግ ተከራይቷል። የባህር ኃይሉ ከቅርብ ጊዜ ወዲህ በሳውዲ አረቢያ መሪነት በየመን ይካሄድ በቆየው የድብደባ ዘመቻ የሚያገለግል ሳይሆን አይቀርም። ባንስ አያይዘውም የተባበረው የአረብ ኤሚሬቶች የአሰብ ወደብን የተከራየው በዝቅተኛ ዋጋ መሆኑን ሲገልጹ፣ ጉዳዩ ድምፅ አጥፍቶ የተከናወነ ባይሆንና በይፋ ተደርጎ ቢሆን ኖሮ ከዛ የበዛ ዋጋ ባስከፈለ ነበር ይላሉ። የአረብ ኤሚሬቶች ከቅርብ ጊዜያት ወዲህ በጅቡቲ ያካሄዱት የነበረውን እንቅስቃሴ ስላጡ በሶማሊላንድ ያለው የበርበራ ወደብን እንዳማራጭ ወስደዋል ብለዋል ባርነስ። ኤርትራ አሰብ ወደብን በማከራየት በምታገኘው ገንዘብ እንደምትጠቀም ሰድሪክ ባርነስ አውስተዋል። ለኤርትራ ትልቅ ገንዘብ ነው። ከአምስት መቶ ሚሊዮን ዶላር በላይ ነው ተብሏል። ኤርትራ ከሀገሯ የሚፈልሱትን ሰዎች ብዛት በመቀነስ ተግባር እንዲረዳ በሚል ከአውሮፓ ህብረት ካገኘችው ገንዘብ በእጥፍ ይበልጣል። የአውሮፓ ህብረት ለኤርትራ የገንዘብ እርዳታ የሰጠው ሀገሪቱ በልማት ላይ እንድታውለው ነው። ልማት ሲኖር የዜጎቿን ፍልሰት ሊቀንስ ይችላል በሚል እሳቤ በመሰረቱ የአውሮፓ ህብረት በአሁኑ ወቅት ለኤርትራ ገንዘብ የሰጠው ከሁለት ዓመታት በፊት ባለበት ቆሞ የነበረውን የህብረቱ የልማት እንቅድን ለማንቀሳቀስ እንደሆነ በአንስ ጠቁመዋል። አብዛኛው ገንዘብ የመብራት ኃይል አቅርቦትን በማዳበር ላይ እንዲውል ይጠበቃል። የልማት እንቅስቃሴው ኤርትራውያን ከሀገራቸው እንዳይወጡ ሊያነሳሳቸው ይችላል ሲባል ደግሞ ውላድሮ ገደብ የሌለው የሳዋ ወታደራዊ አገልግሎትን ያቆማል የሚል ነበር። ነገር ግን ይህ የሚሆን አይመስልም ሲሉ ባንስ አስገንዝበዋል። ኤርትራ በሀገሪቱ ከሚካሄደው የማዕድን ስራም ገቢ ታገኛለች፣ ስለሚባለው ጉዳይ ደግሞ ባርነስ ገቢ ያላት ግን እየተጋነነ ነው ብለዋል። ከማዕድን ገቢ ያላቸው ግን እንደሚታሰበው አይመስለኝም። እኔ እስከማውቀው ድረስ ኤርትራውያኑ ለማዕድን ኩባንያዎቹ አስቀድመው ከሚገባው በላይ የሆነ ተስፋ ሰጥተዋል። መዋለ ንዋይ ለማፍሰስ ሲሉ ብዙ ገንዘብ ተበድረዋል። የማዕድኑ ስራ በአክሲዮን የሚሰራ በመሆኑ ብዙም ንጹሕ ትርፍ ያገኙ አይመስለኝም። ኤርትራ ከመገለል እየወጣች ነውን? ለሚለው ጥያቄ በዓለም ደረጃ ስለሚከሰቱት ቀውሶች የሚከታተለው ቡድን የአፍሪቃ ቀንድ ክፍል ባለሙያ ሴድሪክ ባርነስ ሲመልሱ ኤርትራ በበኩሏ ተገልያ አላውቅም፣ ከመላው ዓለም ጋር ጥሩ ግንኙነት አለኝ ባይናት። ይህ እንዳለ ሆኖ ግን ኤርትራ ካለፉት ሦስት ዓመታት ወዲህ ገጽታዋን ለመለወጥ በርትታ ስትሰራ ቆይታለች ብለዋል ባርነስ።